የኦሮሚያ ክልል ጉጂ ዞን ጽህፈት ቤቶቹ እየተዘጉና አባላቱ ላይም የመንግስት ባለስልጣናት እንግልት እያደረሱባቸው መሆኑን የኦሮሞ ፌዴራላዊ ኮንግረስ አመለከተ። የአካባቢው የመንግስት ባለስልጣናት በበኩላቸው ጽህፈት ቤቶቹ የተዘጉት ከህጋዊ አሰራር ውጪ ስለሆኑ ነው ይላሉ። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ፌዴራላዊ ኮንግረስ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ ለአሜሪካ ድምፅ እንደተናገሩት የምዕራብ ጉጂ ዞን አባላትና ተወካዮቻቸው በአካባቢው የመንግስት አመራሮች ወከባ እየደረሰባቸው ነው ብለዋል። በቅርቡ በዞኑ ገላና ወረዳ ደረሰ ስለተባለው ችግር አቶ ጥሩነ ይናገራሉ። ጉጂ ኮሬ ጎድና ከንጣን ኦቦ ጃተኒ ምትኩ። በምዕራብ ጉጂ የዞኑ አመራር ኮሚቴ አባል የሆኑት አቶ ጃተኒ ምትኩ ከታሰሩ ሁለት ሳምንት ሆኗቸዋል። እዛው ምዕራብ ጉጂ ሊበን ወረዳ ደግሞ ከሁለት ወር በፊት የድርጅታችንን ሰንደቅ ዓላማ የወረዳው ምክትል አስተዳዳሪ በማውረድ ቀደው ጥለዋል። ከትላንት ወዲያ ደግሞ አቃጠሉ። ሁለት አባላቶቻችንን አቶ ግርጃ ጉዮንና አቶ ሳሙኤል ምጁን ከቀኑ ዘጠኝ ሰዓት ላይ ከጽህፈት ቤት አስወጥተው አስፋልት ላይ ደብድበው ወደ እስር ቤት በመውሰድ ማታውን ወደ ሶስት ሰዓት ለቀዋቸው ወደ ቤት አስገቧቸው። ሬበኒ ሬበኒ ገልገለ ገረሳት ሰዲት ሞ ደቢሰኒ መነሳኔች ገልገኒ የምዕራብ ጉጂ ዞን ገላና ወረዳ አስተዳደር በኦሮሞ ፌዴራላዊ ኮንግረስ የቀረበበትን ክስ አይቀበልም። የወረዳው አስተዳዳሪ አቶ ማቴዎስ ሆጤሳ ፓርቲው በወረዳው ጽህፈት ቤት ለመክፈት የሚያስችለው ፍቃድ ባለማቅረቡ እና የፓርቲው አባላቶች ህገወጥ እንቅስቃሴዎች ላይ ስለተሳተፉ ነው ብለዋል። ከፋሆን ዋጋ የሆነ እየመቀፉ ዋና ጀነራል እስካሁን ፍቃድ ያለው የኦሮሞ ፌዴራላዊ ኮንግረስ በእኛ ወረዳ የሚንቀሳቀስ የለም። ከቦርድ ፍቃድ ይኖራቸው ይሆናል፣ ነገር ግን ህጋዊ ተወካያቸውን ሊያሳውቁ ይገባል። እኛ እንደ መንግስት ምንም ችግር የለብንም። የፓርቲዎችን እኩልነት ለማስፈን ነው እየሰራን ያለ ነው። እክሌ ነው የሚያስተባብረው የሚል ምንም አይነት የተነገረን ነገር የለም። ይህንም ቢያደርጉ አባላቶቻቸውን አደራጅተው ጽህፈት ቤታቸውን በመክፈት መስራት ይችላሉ። እነሱ ያደረጉት መንገድ ላይ ወጥተው ነው ሰንደቅ አላማ የተከሉት። እነሱ ሰንደቅ አላማ ሲተክሉ የመከላከያ ሰራዊት ሄዶ ሰንደቅ አላማውን ነቀለው። ይህ ደግሞ የሆነው ፍቃድ ስለሌላቸው ነው። ወረዳው አመራር ደበደበን ተደበደብን ነው የሚሉት። ጠፋት ቢኖራቸው ራሱ ከመደብደብ ይልቅ በህግ መጠየቅ አይቀልም ነበር ብዬ ነበር የጠየቅኳቸው። ኩንዶ በጓ ይሄ ስህተት ነው ተደርጎ አያውቅም። አመታችሁ ማንም ጠይቃችሁ ማጣራት ትችላላችሁ። የድርጅት ጽሕፈት ቤትም አስተዳደርም ጸጥታና ፖሊስም ይህንን የሚያደርግበት ምንም አይነት ምክንያት የለውም። አላደረገም። በምዕራብ ጉጂ የኦሮሞ ፌዴራላዊ ኮንግረስ ማስተባበሪያ ጽሕፈት ቤት ኃላፊ አቶ ቁጤ ሳፈይ የገላና ወረዳ አስተዳዳሪ አቶ ማቴዎስ ሆጤሳ የጠቀሱት ምክንያት ሐሰት ነው ይላሉ። አቶ ቁጤ የመንግሥት ባለሥልጣናት የሚያዋክቡን ከሕዝብ ያለን ድጋፍ ስላሰጋቸው እንጂ አስፈላጊውን ማስረጃ በሙሉ አቅርበናል ሲሉ ይሞግታሉ። ስ ካኔ ፈቃዱን ለዞንም ሰጥተናል ለወረዳዎችም ሰጥተን ነው ጽሕፈት ቤት የከፈት ነው። ይሄንን ያደረግኩት እኔ ነኝ። የምርጫ ቦርድ ፍቃድ ወረቀትን በተመለከተ ሁሉም ተወካዮቻችን በእጃቸው ይዘዋል። ኮፒ አድርጌም የሰጠዋቸው እኔ ነኝ። ግርጃም ሳሙኤልም የቦርድ የፍቃድ ወረቀት ይዘው ይገኛሉ። ለሁሉም አከፋፊ የላቸው በእጃቸው ይዘዋል። ለመከላከያ ሰራዊት አባላትም አሳይተን ሰጥተናቸዋል። ጽፈት ቤት መክፈት እንደምንፈልግም አሳውቀናል። ለወረዳ አስተዳደርም ተሰጥቷል። ለዞን አስተዳደር እኔው ነኝ ሄጄ በእጄ የሰጠሁት። በየወረዳዎቹ ለተከፈቱት ጽህፈት ቤቶችም ሄደን ይህን ማስረጃ ሰጥተናል። ከኑ ከጎዲና አመ ስዳ ፈተማ ጎዲና ሲ ካህና ባኑሌን ጌስኔ ከሚኔር አካሲም ባኔኑ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።